የታላቁ ህዳሴ ግድብ ተጨማሪ ሁለት ተርባይኖች ኃይል ማመንጨት መጀመራቸውን የተመለከተው ዘገባ ቀጥሎ የምንሰማው ነው። ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች ከትላንት በስቲያ ቅዳሜ ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እያንዳንዱ ተርባይን አራት መቶ ሜጋዋት ኃይል እንደሚያመነጭ የገለጹት ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ተጨማሪ ተርባይኖች ስራ እንደሚጀምሩን ጠቁመዋል። የግድቡ ግንባታ ወደ መጠናቀቅ እያመራ ስለመሆኑ እየተገለጸ ያለው ከታችኞቹ የተፋሰሱ ሀገራት የሚነሱ ስጋቶች እና ተቃውሞዎች በቀጠሉበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባባዊ የልማቶች መምህር እና ተመራማሪ ዶክተር የሽጥላ ወንድሜ ነ ግድቡ አሁን የደረሰበት ደረጃ የኢትዮጵያን የመደራደር አቅም እና ተሰሚነት የሚጨምር እንደሆነ ይገልጻሉ። ኬኔዲ አባተ ዝርዝርን ይዘዋል። ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሐሴ 19 ቀን 2016 ዓ ም ይፋ አድርገዋል። ከግድቡ 13 ዩኒቶች ውስጥ ሶስተኛውና አራተኛው ከትናንት በስቲያ ቅዳሜ ስራ መጀመራቸውን የገለጹት ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ሶስት ተጨማሪ ተርባይኖች ወደ ስራ እንደሚገቡም በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ማብራሪያቸው ላይ ጠቁመዋል። ዛሬ አራት ተርባይን ኤነርጂ ያመረተ ነው። ባለፈው ሁለት ነበር። አሁን ሁለት ተጨምሮ አራት እየሰራ ነው። ምናልባት በሶስት ቢበዛ አራት ወር ገደማ ቢበዛ ዲሰምበር ላይ ተጨማሪ ሶስት ተርባይኖች ስራ ይጀምራሉ። ሰባት ተርባይን ማለት ነው። ዲሰምበር ላይ ሰባት ተርባይን ኢነርጂ ያመርታል። ዲሰምበር ላይ ሚኒመም ሰባ አንድ ቢሊየን ሜትሪክ ኪዩብ ውሃ እንይዛለን። ከሞላ ጎደል ዲሰምበር ላይ ያለው ስራ አንድ የማለቅ ማይልስቶን ያሳያል። ቅዳሜ ስራ የጀመሩት ሁለቱ ተርባይኖች እያንዳንዳቸው 400 ሜጋዋት ኃይል ማመንጨት አቅማላቸው ተብሏል። በ2014 ዓ ም ኃይል ማመንጨት ከጀመሩት ዘጠነኛና አስረኛ ዩኒቶች ጋር ተደምሮ እስካሁን ወደ ስራ የገቡት አራት ዩኒቶች በአጠቃላይ 1550 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ይኖራቸዋል። በቤኒሻን ጉንጉሙስ ክልል የጉባ ተራራዎች ስር መጋቢት 24 ቀን 203 ዓ ም የመሰረት ድንጋዩ ከተቀመጠበት ጊዜ ጀምሮ ሶስት መሪዎችን ያፈራረቀው ታላቁ የኢትዮጵያ ሕዳሴ ግድብ አብዛኛው የግንባታ ስራው ተጠናቆ አሁን ያለበት ደረጃ ላይ የደረሰው በኢትዮጵያ በግብፅና በሱዳን መካከል ያለው አለመግባባት በቀጠለበት ሁኔታ ውስጥ ነው። በአፍሪካ ሕብረት ጥላ ስር ሲካሄድ የቆየው የግድቡ ድርድር ሚያዝያ ወር 2013 ዓ ምት ከተቋረጠ በኋላ በሶስቱ የተፋሰሱ ሀገራት መካከል ከ2015 ዓ ምት መጨረሻ አንስቶ እስከ 2016 ዓ ም ታህሳስ ወር ድረስ በካይሮና በአዲስ አበባ ከተሞች አራት ዙር ድርድሮች ተደርገው ስምምነት ላይ ለመድረስ አልተቻለም። ለድርድሮቹ ፍሬያማ አለመሆን ግብፅና ኢትዮጵያ እርስ በርስ ተውቃቅሰዋል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜ ነህ ግድቡ የደረሰበት ደረጃ ከሚሰጠው አገልግሎት ባለፈ የኢትዮጵያን የድርድር አቅም ከፍ የሚያደርግ ነው ይላሉ። ይሄ ለኢትዮጵያ ትልቅ ነው። እኔ አሁን የህዳሴው ግድብ ዛሬ እዚህ የደረሰበት ደረጃ ትልቅ እምርታ ነው ይ ነው ወስደው ትልቅ እርምጃ ነው። አንደኛ በዚህ አሁንም አባይ ወንዝ አጠቃቀም ላይ ያለው ትግል ገና ጅማሬውን ነው እያየን ያለ ነው እንጂ አልተጠናቀቀም። የህዳሴውን ግድብ ለምሳሌ ሰራ ነው ጨረስ ነው ማለት ትግሉን በድል ተወጣ ነው ማለት አይደለም። ከዛም በኋላ ተያይዘው የሚመጡ ብዙ ውስብስብ ጉዳዮች አሉ። ግን አትሊስት ኢትዮጵያ እንደ ሀገር በተፋሰሱ የሚኖራትን ተሰሚነት አንደኛ ይጨምራል። ሁለተኛ በአባይ ተፋሰስ በግብጽ ተይዞ የነበረውን የበላይነት ይሄ የሃይድሮ የፖለቲካ ሄገሞኒ ያንን የሚገዳደር ይሆናል። ለኢትዮጵያ ያንን አይነት አቅም ይሰጣል። ህዳሴው ግድብ የራሱ የሆነ አስተዋጽኦ አለው ከሀይል አቅርቦት ኢንዱስትሪውን ከማነቃቃት ራሱ የሆነ አስተዋጽኦ አለው ከዛ ባሻገር ግን በዚህ በተፋሰሱ የኢትዮጵያን የመደራደር አቅም ከፍ የሚያደርግ ነው የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ከተጀመረበት ጊዜ አንስቶ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብፅና ሱዳን ጋራ ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015 የመርሆች ስምምነትና የአለም አቀፍ ህግጋትን የሚጻረር ነው በማለት ስትወቅስ የቆየችው ግብጽ ተጨማሪ ሁለት ዩኒቶች ሀይል ማመንጨት መጀመራቸው ከተገለጸ በኋላ በይፋ የሰጠችው መግለጫ የለም ሆኖም ቀደ ቀደም ሲል ኢትዮጵያ ስምምነት ሳይደረስ የግድቡን የውሃ ሙሌት መቀጠሏ ህገ ወጥ ነው ስትል በተደጋጋሚ የተቃወመችው ግብጽ የመጨረሻው ዙር ድርድር ያለ ስምምነት ከተጠናቀቀ በኋላ በውሃ ሀብትና መስኖ ሚኒስቴሯ በኩል ባወጣችው መግለጫ ኢትዮጵያ በድርድር ሽፋን በአባይ ወንዝ ላይ ከቁጥጥር ውጭ የሆነ ባለቤትነት እንዳላት ከታችኛው የተፋሰሱ ሀገራት ይሁኝታ ለማግኘት ብቻ መደራደርን መርጣለች ሲል ወቅሶ ነበር። ግብጽ በአለም አቀፍ ቻርተሮችና ስምምነቶች መሰረት ውሃዋን እና ብሔራዊ ደህንነቷን የመከላከል መከላከል መብቷ የተጠበቀ ነው ሲልም አክሏል። ግብጽ በድርድር የመቀጠል ፍላጎት እንደሌላትም ማስታወቋ ይታወሳል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላው ወንድሜነ በበኩላቸው ግብጽ ሌሎች አማራጮችን ልትሞክር ብትችልም ወደ ድርድር እንድትመለስ የሚያደርጓት ምክንያቶች እንዳሉ ያብራራሉ። የታችኛው ተፋሰስ ሀገራት በተለይም ግብጽ በዲፕሎማሲውም በድርድሩ ላይ እንዳሰቡት የበላይነታቸውን የሚል አይነት አካሄድ ነው ይሄ ያሉት። ይሄ አሁን ከሰሞኑ ሶማሌ ውስጥ የምናየው ነገር፣ ያው ሱዳን ውስጥ ያለውን ኖርማል ኢትዮጵያን አሁን ኢንሰርክል ማድረግ ስምምነቱ የኮፕሬቲቭ ፍሬምወርክ ኦፍ አግሪመንት የሚባለው ከጥቂት ሳምንታት በፊት ደቡብ ሱዳንም ፈራሚ ሆና ግዛፍት አለች። ስድስት ሀገራት ሆነዋል። እንግዲህ የናይል ቤዚን ኮሚሽን በትብብር ማዕቀፉ ስምምነት መሰረት የሚመሰረት ከሆነ ይሄ ለተፋሰሱ ሀገራት ዓለም አቀፍ እውቅናን የሚሰጥ አካሄዶቻቸውን፣ መብቶቻቸውን ሁሉ የሚጠብቅ ነው የሚሆነው እና እየተከሰቱ ያሉ ክስተቶች የኢትዮጵያን የመደራደር አቅም ሙር እየጨመሩ አቅም እየፈጠሩ 他很奇怪。 ግብጽ የማገኘውን የውሃ መጠን ይቀንስብኛል ያለችውን የግድቡን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም ይታወሳል። በድንበር ተሻጋሪ ውሃ ለመግባባት ጉዳይ ለመጀመሪያ ጊዜ በአጀንዳነት የተወያየው ምክር ቤቱ ጉዳዩን ወደ አፍሪካ ህብረት መመለሱም አይዘነጋም። አወዛጋቢ እንደሆነ ግንባታው በመጠናቀቅ ላይ የሚገኘው የህዳሴ ግድብ በአሁኑ ወቅት 62.5 ቢሊዮን ሜትር ኪዩብ ውሃ መያዙን እና ወደ ኋላ ከ200 ኪሎ ሜትር በላይ በሚሆን ቦታ ላይ መተኛቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪውብ ውሃ በሰከንድ ማፍሰስ ጀምረዋል ሲሉም ገልጸዋል። የግድቡ አጠቃላይ ግንባታ በአንድ ዓመት እንደሚጠናቀቅም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።